ሳይንስና ቴክኖሎጂ የህዋ ሳይንስ ምርምር ላዳጊ ሀገራት በጤና፣ በግብርና በኢንዱስትሪ፣ በማዕድን ምርት እንዲሁም የበይነ መረብና የግንኙነት መስኮችን በማሳደግ ረገድ ከፍተኛ አስተዋጽኦ አለው። ያም ሆኖ በአፍሪቃ ይህ ቴክኖሎጂ በዝቅተኛ ደረጃ ላይ ይገኛል። በአህጉር ደረጃ ይህንን ዘርፍ የሚያስተባብርና የሚደግፍ ተቋም አለመኖሩ ደግሞ ቴክኖሎጂ በሚፈለገው ደረጃ ላለማደጉ አንዱ ምክንያት ተደርጎ ይጠቀሳል። በጎርጎሪያኑ ጥር 2016 ዓ ም የአፍሪቃ ህብረት ምክር ቤት የአህጉሪቱን የህዋ ሳይንስ ፖሊሲ እና ስትራቴጂ የነደፈ ቢሆንም እንደ ሌሎቹ አህጉሮች የአፍሪቃን የህዋ ሳይንስ ኤጀንሲ በአህጉር ደረጃ ለማቋቋም ሳይችል ቀርቷል። በጎርጎሪያኑ ያለፈው ሚያዝያ 20 ቀን 2025 ዓ ም ግን ለበርካታ ዓመታት ሲደረግ የነበረው ጥረት ሰምሮ በግብፅ ዋና ከተማ ካይሮ የአፍሪቃ የህዋ ኤጀንሲ በይፋ ተመርቋል። በምረቃው የታደመውና ደቡብ አፍሪቃ በሚገኘው ዊክስፔስ የሳተላይት ሲስተም የሽያጭ መሐንዲስ ሆኖ የሚሰራው ወጣቱ የህዋ ሳይንስ ተመራማሪ ትንሳኤ አለማየሁ እንደሚለው የኤጀንሲው ምስረታ የአፍሪካ ህብረት የ2063 አጀንዳ አንዱ አካል ሲሆን ምስረታው የዘገየውም በርካታ ተዋናዮች የሚሳተፉበት በመሆኑ ነው። የአፍሪካ ስፔስ ኤጀንሲ ተቋምነቱ በአፍሪካ ህብረት ስር ስለሆነ ሁሉንም የአፍሪካ ህብረት ሀገራት ይወክላል ማለት ነው እና በዛ ምክንያት እንግዲህ ሀምሳ አምስቱም የአፍሪካ ሀገራት የው ድምፅ አላቸው ማለት ያው የራሱ ገቨርኒንግ ስርዓት ወይም ደግሞ ቅርጽ ቢኖረው ነገር ግን መጨረሻ ላይ ግን የየሀገሪቱ መሪዎች የራሳቸውን ተጽዕኖ አሻራ መፍጠር የሚችሉበት ይሆናል ማለት ነው። ስለዚህ ያው ጥቂት ሀገራት አደሉም። ስለዚህ እንግዲህ በዓመት አንዴ ሁለቴ ለሚደረጉ ስብሰባዎች ላይ የሚወሰኑ ውሳኔዎች ይኖራሉ። ከዛ ደግሞ የመጀመሪያችንም ስለሆነ ፍሬምወርኩን ራሱ ከማስኬድ ከዛም ደግሞ የተጠነሰሰበትን መንገድ መጀመሪያ የአፍሪካ ህብረት የአጀንዳ ትዌንቲ ሲክስቲ ስሪ የሚባል ትልቅ አጀንዳ አለ። ለምሳሌ የሰስቴናብል ዴቨሎፕመንት ጎል ተብሎ ቱ ኤኒ ሰርቲ አለም ዩናይትድ ኔሽንስ ጎል እንዳለው የአፍሪካ ህብረትም በ2063 መድረስ የምንፈልግባቸው ነገሮች ላይ ያስቀምጣቸዋል እና ከዛ ውስጥ በስፋት ከተጠቀሱ ነገሮች አንደኛው በህዋ ዘርፍ የተጠናከረ አቋም እንዲኖረን ማድረግ እና ያንን ለመስፋት ደግሞ አህጉር አቀፍ የሆነ አንድ ስፔስ ኤጀንሲ ማቋቋም ያስፈልገናል በሚል እንግዲህ በአፍሪካ ህብረት ስር የነበረ የስፔስ ቲም ነው። እንግዲህ አሁን ራሱን አሳድጎ አሳድጎ ወደ አፍሪካ ስፔስ ኤጀንሲ ነት የደረሰው ማለት ነው። ስለዚህ ያው ከነበሩ ነባር ጫናዎችም ጫና ማለት ያው የስራ ኃላፊነት ማለት ነው። ከእነሱ እነሱ ጋር ከዛ ደግሞ በጣም ብዙ ሀገራትን ያማከለ ለሁሉም የሚያስማማ ገዢ የሆነ ሀሳብ ከማቅረብ ከዛ ደግሞ ሁሉም የያገሩ ደግሞ የራሱ ፍላጎቶች ይኖራሉ። የራሱ የሚያስቀድማቸው ነገሮች ይኖራሉ። እነዛን ሁሉ እንግዲህ ለማስማማትና ለማካተት ይመስለኛል ጊዜ የወሰደው። በአፍሪካ ህብረት ኮሚሽን ስር የተቋቋመው ይህ ኤጀንሲ ቋሚ መቀመጫው ካይሮ ሲሆን አህጉራዊ የጠፈር እንቅስቃሴዎችን የማስተባበር የአፍሪቃ የጠፈር ቴክኖሎጂዎችን የማስተዋወቅና በምርምር እንዲሁም በፈጠራና በህዋ ሳይንስ ትግበራ የአህጉሪቱን የልማት ግቦች የመደግፍ ኃላፊነት ተሰጥቶታል። አህጉሪቱ የህዋ ሳይንስና ቴክኖሎጂን ለዘላቂ ልማት ለመጠቀም በምታደርገው ጥረት ትልቅ ቦታ የሚሰጠው ነው የተባለው ይህ ኤጀንሲ ከአውሮፓ፣ እስያ እና ከሌሎች አህጉራዊ የጠፈር ኤጀንሲዎች ጋር ሲነጻጸር ምስረታው የዘገየና አመታትን የወሰደ በመሆኑ አህጉሪቱ ከዘርፉ መጠቀም የነበረባትን እድል አታለች። ያም ሆኖ ትንሳኤ እንደሚለው በአሁኑ ወቅት ሊተኮር የሚገባው የኤጀንሲውን ግቦች ውጤታማ በሆነ መንገድ ወደ መሬት ማውረድ ላይ ነው። ምን አጥተናል? ለሚለው ያው ማይመለስ ጊዜ አጥተናል ግን ያው ቢሆንም አልረፈደም። ዞሮ ዞሮ ትልቁ ነገር ከዚህ በኋላ ባሉት ወደፊት በሚመጡት ጊዜዎች እንዴት፣ ምን ያህል ኢፌክቲቭ ሆኖ ወደ መሬት ላይ ይወርዳል? እንዴት የተማሪ ሰው ኃይል ማበለጠ ማፍራት ወይም ደግሞ የሚመረተውን የተማሪ ሰው ኃይል እዚ አህጉር ውስጥ እንዴት ማስቀረት ይቻላል፣ እንዴት ኢንዱስትሪዎችን ማሳደግ እንችላለን፣ እንዴት ከተጠቃሚነት አልፎ ወደ አቅራቢነት እንዴት ራሳችን ማሳደግ እንችላለን፣ እንዴት ከሌሎች ሀገራት እና አህጉራት ጋር በመጠቀም ብቻ ሳይሆን በመጠቃቀም መንፈስ እንዴት አብሮ መስራት ይቻላል የሚሉትን ነገሮች ለማሳለጥ በጣም ትልቅ መድረክ ነው ሚሆን። ከምርቀው በኋላ ይኸው ሳይንስ ባለሙያዎች፣ ባለሀብቶችና ፖሊሲ አውጪዎች የተሳተፉ በትና የአፍሪቃን የጠፈር ኢንዱስትሪ የወደፊት እጣፋንታ የሚቀርጽ የአፍሪካ የህዋ ሳይንስ መድረክ ተዘጋጅቷል። በዝግጅቱ ላይ ንግግር ያደረጉት የኬንያ የጠፈር ኤጀንሲ ዋና ዳይሬክተር ሂላሪ ኬፕኮስኪ እንዳሉት የድርጅቱ ምስረታ የአፍሪካን የጠፈር ስነ ምህዳር በመገንባት አጋርነትና ክልላዊ ቅንጅትን ለመፍጠር ጠቀሜታው የጎላ ነው። ትንሣኤ በበኩሉ በአፍሪቃ እንዲህ ያለ ተጠሪ ተቋም መኖሩ ለአፍሪቃ ሀገራት በዘርፉ የሚያስገኘው ጠቀሜታ በርካታ መሆኑን ያስረዳል። ምንድነው ትልቁ ነገር ተጠሪ ተቋም መኖሩ ነው መሰረታዊ ነገር። ለምሳሌ የኢትዮጵያም ትሆን ወይም ደቡብ አፍሪካ የሆን ወይም ጋና የሆን ወይ ናይጄሪያ ወይም ግብጽ የራሳቸው የሚያደርጉት ሙከራዎች ይኖራሉ። እነዚህን ደግሞ ሁሉንም ለምሳሌ የሚያስተሳስር አቅጣጫ የሚሰጥ ደግሞ አንድ ላዕላይ የሆነ ተቋም ሲኖር ደግሞ በጣም የበለጠ ያበረታል እና ለምሳሌ አሁን በምርምር ደረጃ በዚህ በዚህ ዙሪያ ላይ ለምሳሌ ምርምሮች እንዲኖሩ እንፈልጋለን ብሎ የአፍሪካ ስፔስ ኤጀንሲ አቅጣጫ ሲያስቀምጥ የተለያዩ ሀገራት ይህንን አቅጣጫ እንደ መርህ ተቀብለው ወደ ታች የመተግበር አዝማሚያ ይኖራቸዋል ብለን እንጠብቃለን ከዛ ግን ባለፈ ራሱ በአፍሪካ ውስጥ ያለ ማንኛውም በዚህ ዘርፍ ላይ የሚሰራ ዜጋ እዚህ በዘርፍ ላይ ብሰራ የዚህ ድርጅት ድጋፍ በምን አይነት መልኩ የሚለው ያው በዝርዝር የሚታወቅ ነገር ባይሆንም አሁን ላይ ግን ድጋፍ እንደሚኖር እርግጠኛ ሆነው መስራት ይችላል ማለት ነው። ከዛ በዛ በኩል የሚመጡ ለምሳሌ ድጋፍ ገንዘቦች ሊኖሩ ይችላሉ። የላቦራቶሪ ኩፕመንት ሊሆን ይችላል። የኔትወርክ እድል ሊሆን ይችላል። ከዛ ደግሞ ከአፍሪካ ስፔስ ኤጀንሲ ጋር ደግሞ ለመስራት ደግሞ የሚመጡ ደግሞ ብዙ ተቋማት ይኖራል። ትልቅ ተቋም ነው። አህጉር አቀፍ ተቋም ነው። አፍሪካን እንደ ላይ እንደ አህጉር ለማግኘት የሚረዳ መስመር ነው የሚሆን እና በዛ በኩል የሚመጡ ደግሞ ትላልቅ እድሎች ይኖራሉ። ደግሞ ትልቁ ነገር ሌላኛው ነገር ምንድነው ፖለቲካሊ ኢሚዩን። ለምሳሌ አሁን አሜሪካ ምናልባት ከሶማሊያ ጋር አልሰራም ልትል ትችላለች፣ ወይ እራስን ከአፍሪካ ስፔስ ኤጀንሲ ጋር ግን ትሰራለች እና ለምሳሌ አንድ ማዕቀብ የተጣለበት ሀገር ካለ በአፍሪካ ውስጥ በአንድ ሌላ ከአፍሪካ ውጭ ባለ ሀገር በአፍሪካ ስፔስ ኤጀንሲ ውስጥ ሆኖ ሳይንሱን ለሰው ልጅ ጥቅም ማስኬድ ማሳለጥ የሚችልበት እድል ይኖራል ማለት ነው። ፖለቲካሊ ኢሚዩኒቲ አንድ ትልቅ ነገር ነገር ነው። ከዛ ፋይናንሻል ወይም ደግሞ የገንዘብ ድጋፍ ማግኘት የሚችልባቸው ድሎች ሊኖሩ ይችላሉ። ከዛ ደግሞ ሌላኛው ትልቁ ደግሞ ኔትወርክ ነው። እንዳሉት አራተኛ ነገር ደግሞ የዚህ ላብራቶሪና ኢንፍራስትራክቸር የማግኘት አቅም ይኖረዋል ማለት ነው። ሀገራት ከመሬት ውጭ በጠፈር ላይ ለሚያደርጉት ምርምርና ለሚያገኙት ጥቅም በዓለም አቀፍ ደረጃ የሚፈቅድም ሆነ የሚከለክል ሕግ የለም። ከዚህ አኳያ አፍሪቃም ልክ እንደ ሌሎቹ የበለጸጉ ሀገራት በኋላ የሀብት ድርሻ ለማግኘት ምርምር ማካሄድ ትችላለች። ሆኖም ግን ትንሳይ እንደሚለው አህጉሪቱ አሁን የሚያስፈልጋትና ቅድሚያ የሚሰጠው ጉዳይ በህዋ ቴክኖሎጂ አማካኝነት መሬት ላይ ያሉ ሀብቶቿን በአግባቡ በመጠቀም እድገት ማምጣት ነው። የሚሰሩት ስራዎች አሁን ላይ ከሚያስፈልጉ ነገሮች አንጻር በምን አይነት መልኩ እዚህ ለምሳሌ አሁን በዓለም ካለው ለመታረስ የሚመች እርሻ ካልሰናት ግን ከግማሽ ሀምሳ በመቶ የስልሳ በመቶ በላይ የሚሆነ አፍሪካ ውስጥ እንዳለ ሰምቻለሁ። ኤግዛክት ነምበሩን ለመጥራት ተጠራጥሬ ነው። እና ያ ባለበት ሁኔታ የሳተላይት የእርዝ ኦብዘርቬሽን ወይም ደግሞ ዳውንስትሪም አፕሊኬሽን የእርዝ ኦብዘርቬሽን ተጠቁሞ ያንን ማሳለጥ ከምንም በላይ ትልቁ ሀብ ነው። እና ያው እንዴት ነው ብዙ ጊዜ የሚሰሩ ለምሳሌ ከምድር ውጭ ያለ ምርምር ለምሳሌ ጨረቃ ላይ መሄድ፣ ማርስ ላይ መሄድ፣ ጨረቃና ማርስ ላይ ኑሮ መመስረት የሚሉ እቅዶቹ መጥፎ ሆነው ሳይሆን ግን ደግሞ እንደ ፕራዮሪቲ የትኛውን ነው እኛ ልናስቀድም የሚገባው የሚለውን ሲታይ አብዛኞቹ የአፍሪካ ሀገራት እንግዲህ የሚያስቡት መጀመሪያ የስፔስ ቴክኖሎጂን ወደ ምድር አሁን ላይ እኛ ራሳችን ለሚያስፈልገን ነገር እንጠቀምበት የሚል ነው። ምክንያቱም እነዚህ ምርምሮች አስፈላጊ ሳይሆኑ ቀርቶ ሳይሆን ግን አስፈላጊነታቸው እንዳለ ሆኖ ነገር ግን ለምሳሌ ያደጉ በአውሮፓ ወይም ደግሞ የሩቅ ምስራቅ ያሉ ሀገራት በስፔስ ቴክኖሎጂ የራሳቸውን ጥቅምና ፍላጎት ለምሳሌ ምርታቸው በማሳደግ ሊሆን ይችላል፣ ናቪጌሽን አቅማቸውን፣ የኮሚኒኬሽን ወይም ኔትወርክ ኢንፍራስትራክቸራቸውን በደንብ በሳተላይት ቴክኖሎጂ ካጠናከሩ በኋላ ነው ወደዚህ የገቡ። ስለዚህ እኛም ጋር መጀመሪያ ለምሳሌ ስለ ስፔስ ኤክስፕሎሬሽን በደንብ ሰው ምርምር እንዲሰራ ቢያንስ ምርምር የሚሰራበት ቦታ በጣም አስተማማኝ የሆነ ኢንተርኔት እንዲኖር ያስፈልጋል እና ለዛ ደግሞ አስተማማኝ የሆነ ኢንተርኔት እንዲኖር ደግሞ አንደኛው ሳተላይት ቴክኖሎጂ ኢንፍራስትራክቸር አንዱ ነው። ሌሎች ሌሎች ኢንፍራስትራክቸሮችን መሰረታዊነታቸው እንዳለ ሆኖ ማለት ነው። በሌላ በኩል እስካሁን የአፍሪካ የጠፈር ምርምር ጥረቶች በአብዛኛው የተበታተኑ ሲሆኑ በጣት የሚቆጠሩ ሀገሮች ማለትም እንደ ደቡብ አፍሪካ፣ ናይጄሪያ፣ ኬንያ፣ ግብፅ፣ አልጀሪያ እና ኢትዮጵያ ብቻ ብሔራዊ የጠፈር ምርሃ ግብሮች አሏቸው። ስለሆነም የአፍሪቃ የህዋ ኤጀንሲ በአፍሪካ ህብረት አባል ሀገራት መካከል የህዋ ሳይንስ ውጥኖችን ለማስተባበር፣ የጋራ ሀብቶችን ለማረጋገጥ፣ በተናጠል የሚያደርጉትን የጥረት ድግግሞሽን ለመቀነስና በዓለም አቀፍ ደረጃ ጠንካራ የመደራደር አቅምን ለመፍጠር ያግዛል። ቢዝነስ ኢንቴሊጀንስ የተባለው የአፍሪካ ገበያ ጥናት ምርምር በ2023 ባወጣው ዘገባ መሰረት በአፍሪካ 15 ሀገራት ከግንቦት 2023 ጀምሮ ሳተላይቶችን አምጥቀዋል። እንደ አፍሪካ የህዋ ኤጀንሲ ያሉ አህጉራዊ ድርጅቶች መመስረት ደግሞ የህዋ ቴክኖሎጂዎችን ተደራሽነት እንደሚያሰፋ ይጠበቃል። ይህም ብዙ የአፍሪካ ሀገራት በህዋ ላይ የተመሰረተ አቅም እንዲኖራቸው ያደርጋል። ከኢትዮጵያ አንፃርም የተለየ ጠቀሜታ ይኖረዋል። በኢትዮጵያ በኩል ለምሳሌ የጸደቀ የስፔስ ፖሊሲ አክት አለ። ከዛ በትግበራ ደረጃ ግን ምን ያህል እንደደረሰ አናውቅም። ሶ ምንድን ነው አንደኛ ይሄንን ለማፋጠን ራሱ ይረዳል። ለምሳሌ አሁን ይሄ ጥሩ አጋጣሚ ነው። ስለዚህ እነዚህ ነገሮች የበለጠ ቶሎ ወደ መሬት እናውረዳቸው የሚል ከዛ ደግሞ ትልቁ ነገር ደግሞ የሚሆነው ምንድን ነው ለምሳሌ በግል ተቋማት ደረጃ ሊሆን ይችላል። ወይም ደግሞ በግል የኮንሰልታንሲ የሪሰርች ድርጅቶች፣ ዩኒቨርሲቲዎች፣ ምናልባት በበጀት የሚሆን በኤክስፒሪየንስ ሚሆን በኔትወርክ ሚሆን በኢትዮጵያ ማዕቀፍ ስር ያሉ እንቅፋቶችን ወይም ደግሞ የሚያጋጥሙ እክሎችን በአፍሪካን ስፔስ ኤጀንሲ በኩል ማሳደግ፣ ማሻሻል፣ ማሳለጥ ይችላሉ ማለት ነው። የትምህርት ተቋማት ተማሪዎቻቸውን መምህራኖቻቸውን ለተለያዩ ልምድ ልውጦች የሚያሳትፉበትን መንገድ ይፈጥራል። እዛም ሄደው መጎብኘት ምታላቸውም አንድ ትልቅ እድል ነው። የተለያዩ ኢንተርንሺፕ ፕሮግራሞች ይኖራሉ ብዬ ጠብቃለሁ። ከዛ በተረፈ ደግሞ እንደዚሁ የራሳቸውን አዲስ ቢዝነስ መፍጠር የሚፈልጉም ወጣቶች ይሄንን የበለጠ የሚያሳልጥላቸው አንድ የሚያስተዳድር ኤጀንሲ አለ ማለት ነው። በግብጽ አስተናጋጅነት የተካሄደው የምረቃ ስነ ስርዓት የአፍሪቃ ህብረት አባል ሀገራት ከፍተኛ ልኡካን የዓለም አቀፍ የህዋ ኤጀንሲዎችና ዓለም አቀፍ ባለድርሻ አካላት ተገኝተዋል። በዚህ የምረቃ ስነ ስርዓት ከተገኙት መካከል የአውሮፓ የጠፈር ኤጀንሲ አንዱ ሲሆን ከአዲሱ የአፍሪቃ የህዋ ኤጀንሲ ጋርም የመግባቢያ ሰነድ ተፈራርሟል። ይህም ወደፊት በመሬት ምልከታ፣ በሳተላይት ልማት፣ በመረጃ ማጋራትና አቅም ግንባታ ላይ ትብብር ለማድረግ መሰረት የሚጥል ነው ተብሏል። ስምምነቱ አፍሪካ ከዓለም አቀፍ የጠፈር ማህበረሰብ ጋር ያላትን ትብብር የሚያፋጥንና የልምድ ልውውጥና ፈጠራን ያጠናክራል ተብሎ ይጠበቃል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።